ንተ ይሁን ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ከዛሬ ጀምሮ አባትሽ ነኝ፣ የእኛ ቤተሰብ ነሽ፣ በቃ እንደ ልጆቼ ነው ማይሽ ለእነሱ እች ልጅ የእኔ ልጅ ናት፣ ስልኬን ያዙ የጎንደር ዩኒቨርሲቲ በከተማዋ ነዋሪዎችና በከተማ በከተማዋ ውስጥ በሚገኙ የከፍተኛ ትምህርት ተማሪዎች መካከል ቅርበትን ለመፍጠር ስለጀምረው የቤተሰብ አገልግሎት በሚያወሳው መሰናዶ ሙሉ ጉዳዩ ይደመጣል። እኚህና ሌሎች ጉዳዮች የተካተቱበትን የምሽቱን ዝግጅት ሀብታሙ ስዩም ይመራል። ኤልያስ አስማደ ደግሞ የድምፅና የምስል ምስናውን ይከውናል። አብራችሁ እንድትቆዩ ጋብዛለን። ወደ ቀዳሚ ዝግጅት እንሻገል። ቻቸው ቤትና ከትውልድ ቀያቸው ርቀው ትምህርታቸውን ለመማር የሚመጡ አፍላ ወጣቶች በጎንደር ዩኒቨርሲቲና በከተማዋ ነዋሪዎች ዘንድ የባይተዋርነት ስሜታቸውን የሚያጠፉበት መላ ተዘጋጅቷል ይለናል ቀጣዩ ዘገባ። ዝርን፣ ሃይማኖትን፣ ቀለምን ከግምት ውስጥ ያላስገባው የወዳጅነት ትስስር የቃል ኪዳን ቤተሰብ ይሰኛል። አስቴር ምስጋ ነው። ተማሪ እጹብ ድንቅ ገዛሃኝ በጎንደር ዩኒቨርሲቲ በሕክምና ሳይንስ የሁለተኛ ዓመት ተማሪ ናት። የመጣችውም ከደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከደቡብ ኦሞ ዞን ጅንካ ወረዳ ነው። በምትማርበት የጎንደር ከተማ የቃል ኪዳን ቤተሰብ አላት። እናትና አባቷ ደግሞ የሀገር ሽማግሌው አቶ ባዩ በዛብህና ወይዘሮ ዘርፊያሪያ ናቸው። አቶ ባዩ የጎንደር ከተማ የሰላምና ልማት ሸንጎ ማህበር ሊቀመንበር ናቸው። በተጨማሪም የጎንደር ዩኒቨርሲቲ የቦርድ አባል የጎሳ፣ የብሔረሰብ፣ የሃይማኖት ሽኩቻ በተማሪው መሀል እንዲኖርና ትምህርት እንዲስተጓጎል ሁከት በሀገሪቱ እንዲስፋፋ የሚል ከባድ ነውጥ ነበር በአካባቢያችን በኢትዮጵያ በሙሉ። እና ያኔ እኔ ከጓደኞቼ ከሰላምና ልማት ሸንጎ አባላት እሱ ጋር ሁነን በጎንደር ዩኒቨርሲቲ ተገኝተን ተማሪውን በማረጋጋት ላይ እንዳለን ይህን ነገር ማድረግ አለብን ብለን ተነሳን። ከዩኒቨርሲቲ ፕሬዚደንት ዶክተር አስራት ጋር ተነጋገርን እናደርገዋለን ብለን ተነሳን። ጀምር ነው ከአውሮፕላን ስንወርድ ተገናኘን። በአንድ መኪና ስንመጣ ከየት መጣሽ ነው ስላት፣ ከጅንካ ወላጅ እናት፣ አባት፣ ወንድም ተከትሎሻል አልኳት። አልተከተለኝ ማለች። አሁን ከዛሬ ጀምሮ አባትሽ ሄደ የእኛ ቤተሰብ ነሽ፣ በቃ እንደ ልጆቼ ነው ማይሽ። ለነሱ እች ልጅ የእኔ ልጅ ናት እንድታወቁ፣ ስልኬን ያዙ፣ አድራሻዋ ቢከፋት ምን ሚላት ለእኔ ነው የምትደውሉልኝ። ስልኬን አስይዤ ለእሷም ስልኬን ሰጥቼ አስመዝግቢያት ሄድኩኝ። ይሄ ቤት የናቴ አባቷ ቤት መሆኑን አውቃ በበዓል ቀን የምትፈልገውን ጓደኛ ይዛ እንድትመጣ ወደ ቤተሰቦቿ ስትሄድ እሷም ጓደኞቿም የሚፈልጉትን ነገራቸውን እዚሁ አስቀምጠው ይሄዳሉ። እና ቷም ከዛ ደውለው እንዴናችሁ? እንኳን አደረሳችሁ ይላሉ። ቡና ሳይቀር ይልኩልና ሌጅንካ ቡና እየፈራው እየመጣው ወላጅሽ እኔ ሆናለሁ ሲለኝ በጣም ነው ደስ ያለኝ። በአንዴ ነው የተተማመንኩት ማለት ነው። በጣም በቃ ደስ የሚል ቤተሰብ ነው ያገኘሁት። በጣም ነበር ደስ ያላቸው ቤተሰቦቼ ወላጅ እንዳገኘሁት ሲያውቁ። አቶ ባዩ የእጹብን ወንድም ጨምሮ ሶስት የቃል ኪዳን ልጆች አላቸው። በጎንደር ዩኒቨርሲቲ መምህር እንዲሁም በቢዝነስና ልማት ምክትል ፕሬዚዳንት በዶክተር መሰረት ካሴ ቤትም ይህው የሞቀ ቤተሰብ ተፈጥሯል። ከኦሮሚያ ክልል ቡሌ ሆራ የመጡት የሶስተኛ ዓመት ተማሪዎች ሄለን ትዕዛዙ እና እህቷ ቤተሰብ ሆነዋል። እዚህ ቤተሰብ የተገነባው ስብዕና አሪያ እስከ መሆን የደረሰ ነው። ያው በብዙ ጫና ውስጥ ትልቅ ደረጃ ላይ መድረስ እንደሚቻል እንዲያውቁ በእርግጥ እሷኛ አድ ከዚህ የሚበለጠ ሌላ ጫና ውስጥ ሙና በጣም ፐርፎርም እያደረገች ነው። ትናንትና ዛሬ ስጠይቃት የምትነግርሽ ነገር እዚህ ግቢ ውስጥ ሰቅዬ መቅረት የሚል ነገር ነው እና ይሄ በጣም በእውነት ለመናገር በጣም የሚያስደስት ተማሪ ማህሌት በዚህ ቤት ውስጥ የሴት ልጅን ጥንካሬ የታለች እርሷንም በዚሁ ስብዕና መገንባቷንም ትናገራለች። ል አባቴ ተምሯል። እናቴ ግን እሳት መማር ነው እያስተማረችን ያለችው። ምንም ስለ ትምህርት ብዙም እውቀት የላቸውም፣ ግን መማር እንዳለብን እና እንድንችል ያደርጉናል። ግን ፖዚሽኑ ይሄ ሀይ ሌቨል ላይ መድረስ ምናምን እኛ እሷን እያየን ነው። አሁን ላይ እሷ ሴት ናት እና ፕሬዚዳንት የእሷን ደረጃ የእሷን ሌቨል እና ከእሷን በላይ ደግሞ መስራት እንደሚቻል ገንዘብ እና ውስጤ ፓወር እንዳለ የመስራት ኃይል እንዳለ ምናምን ገንዘብና የሚችለውን ያክል እየሰራው ያለውት ያለው። በዚሁ ቤት ውስጥ በአሁኑ ሰዓት ሶስት የቃል ኪዳን ልጆች አሉ። አራተኛዋ ባለፈው ዓመት ተመርቃለች። ዶክተር መሰረት ምረቃውን ሲያስታውሱ እሷ የተመረቀች ቀን በጣም ደስ ብሎኝ ነበር። እዚህ ያረፉት፣ እዚህ ነው ዝግጅቱ ያደረግንላቸው። ያኔ በጣም በቃ ያስደሰተኝ ነገር ነው። አሁንም በጣም ቤተሰቦች ነን። በቃ እኔ አዲስ አበባ ከሄድኩኝ እነሱ ጋር ነው ማርፈ በምረቃው ዕለት ያልተገኙትና ይህንን ስጦታ የላኩ የተመራቂ አክስት መሆናቸውን የገለጹት ስጦታው ላይ ያሰፈሩት እንዲህ ይላል ለአቶ አዱኛ ጌታቸው ለዶክተር መሰረት ካሴ ሳናውቃችሁ ወደድናችሁ፣ ከልብ አከበርናችሁ። ከእናንተ ሰው መሆንን ክርስትናንና ኢትዮጵያዊነት መልካምነት መሆኑን ተምረናልና እናመሰግናለን። ለሳምኬት መጠለያ ለወላጆቿና ለቤተሰቦቿ የልብ ማረፊያ እንደሆናችሁ ለእናንተም የድንግል ማርያም ልጅ መድሃን ያለም የዘላለም የልብ ማረፊያ መጠለያ ድንኳን የሆናችሁ ይህችን ትንሽ ማስታወሻ በሳምኬት አሸብር ስም ዝቅ ብለን አቅርበናል። ቀሪ ዘመናችሁ የተባረከ ይሁን። ከኦሮሚያ ክልል ጅማ ዞን የመጣውና የመጀመሪያ ዓመት የሕግ ተማሪ የሆነው ጌታሁን ቱሉ የእረፍት ጊዜውንና በዓላትን የሚያሳልፈው በቤተሰቦቹ ቤት ነው። አባቢ ብሎ የሚጠራው የቃል ኪዳን አባቱ አቶ መላኩ ነባሬ የቡና ባንክ ጎንደር ቅርንጫፍ ስራ አስኪያጅ ነው። የመስቀል በዓል የጥምቀት በዓል በሚሆንበት ሰዓት ግን እኛም ጋር ስለሚያሳልፉ የራሳችንን የሆነ ነገር ያንጸባርቃሉ። ያው የራሳችንን ነገር እናንጸባርቃሉ። ይህንን ቀረጻ እያካሄድን እያለን የጌታውን አባታቶት ሁሉ ስልክ ደወሉ። በጣም መቼ አመሰግናለሁ። ነገ ያለ ነገር ያለ ያ በጣም በጣም ከፍ ያለ አንድ ቀን መቼ በአካልም መገናኘታችን አይቀርም። ምን ችግር አለ? የእኛም ልጅ ነው እኮ። አቶ መላኩ አራት የቃል ኪዳን ልጅ እንዳለው ይናገራል። አንዱ ባለፈው አመት ተመርቋል። ዝምድናው ግን ቀጥሏል። ደስ ብሎኛለኝ። እንኳን አባት ሆንክ። እንግዲህ አቶ መላኩ እንዲህ አዲስ ቤተሰብ መመስረት ልዩ ደስታ የሰጠውን ቀን ያስታውሳል። አዲስ አበባ ለትንሽ ቀን፣ ለሶስት ቀን፣ ለአራት ቀን እጄ ዳዲ መጥቷል ስትላቸው አፈላልገው በጣም በቀን ሶስት አራት ጊዜ ደውሎ ፕሮግራም አስይዘው ባለችኝ ቀን ሰርፕራይዝ አደረጉኝ። ቤተሰብ ተሰብስበ ማለት እና ያኔ እንደዛ ሆነው ሳያቸው ቤተሰብ አዲስ ሕይወት ነው የጀመርኩ ይመስለኝ። በቃ እናት አባት፣ አጎት በቃ በሙሉ ቤተሰብ ነው የጠበቀኝ። ለሁሉም ተማሪዎች አንድ ጥያቄ አነሳን። ነገ እናንተ ምን አይነት ሰዎች ትሆናላችሁ? ሰብ ዘረኝነት፣ ጦርነት ምናምን ከነዛ ሁሉ ነፃ ሆነ ንጹሕ ሰው ሆነን ማንኛውም ሰው በየአካባቢው ኢትዮጵያ ዳር እስከ ዳር ካለችው ወደኛ አካባቢ የሚመጡ ካለ መቼ ስኔ ህይወት ይኖረኛል። በዛን ታይም እነሱ ያደረጉልኝን ነገር ማላረግበት ምንም ምክንያት የለም። ተምር ያለው አይቻለው ኖርበት አልፍ ያለው እና ማለት ነው ልጆች የራሱ የሆነ ኢትዮጵያን ስሜ ለመገንባት ራሱ ተወለድኩበት ቦታ ብሰራ እና እነሱም የሆነ ይዘው የሚያደርጉት ነገር የለም ያሁን ው ያደግኩበት ይዘው እንትን የሚሉ ግን እንደዚህ ወጣ ያለ እንትን ሲሉ ስና ማለት ሆነ በጎንደር የቃል ኪዳን ቤተሰብ አስተባባሪ እንደሆኑ የሚናገሩት ዶክተር ታደሰ ወልደ ገብርኤል በ2012 ዓ ም በፕሮጀክት ደረጃ ታስቦ የተጀመረው የጎንደር ቃል ኪዳን ቤተሰብ ከሰባት ሺህ በላይ ተማሪዎች ቤተሰብ እንዲኖራቸው ማድረጉን ይናገራሉ። አሁን በጽፈት ቤት ደረጃም እንዳደገም አክለው ገልጸዋል። ጎንደር ውስጥ ይህን ኢኒሽቲቭ ሲወስድ እንደ ትልቅ ዓላማ አርጎ የሚወስደው ምንድን ነው? እየላላ የመጣውን እየጠፋ የመጣውን የኢትዮጵያ አንድነትን እንደገና መመለስ ነው የፈለገው። እዚህ አንድ ቤተሰብ የሚገርምሽ ቤተሰቦች ልጁ ታመመ፣ እዚህ ቤተሰብ ካልመጣን ሲሉ ለምን እንደምትወጡት ቤተሰብ አለው ወይ ብላ ሆስፒታል፣ ማንኛውንም ወጪ ሸፍና ራሱ ሊያሳከ መስለ ሰርግ ጅማ ድረስ ሄደ ሰው አለ ሙስሊም ሰው የማንነት ጥያቄ የማይነሳበት የሃይማኖት ልዩነት ከቁብ የማይቆጠርበት የሰው ልጅ በሰውነቱ ብቻ ተከባብሮ ተዋዶና ተፋቅሮ የሚኖርባት ኢትዮጵያ አሁን በጎንደር ከተማ ያውም በአዲሱ ትውልድ እያቆጠቆጠ ነው ሲሉ የሀገር ሽማግሌው አቶ ባዩ በዛብህ የቆይታችንን መቋጫ አርገውታል። ይህንን ተሞክሮም በኢትዮጵያ ውስጥ ያሉ የዩኒቨርሲቲዎች ተግባራዊ እንዲያደርጉትም አሳስበዋል። ሁሉም ዩኒቨርሲቲዎች እንደዚህ ቢያደርጉ የባህል ልውውጥ ይኖራል መደማመጥ ይኖራል ሰላም በኢትዮጵያ ይኖራል ተማሪው ትኩስ ኃይል ስለሆነ በተሳሳተ ኢንፎርሜሽን አይወናበድም አይሳሳት አይጋጭም ኢትዮጵያዊነትን ያሰርፃል የቋንቋ መግባባትን ይፈጥራል የሃይማኖት መግባባትን ይፈጥራል በጠቅላላ የካልቸር ግንኙነት ይኖራል በመካከል ስለዚህ በኢትዮጵያ ውስጥ እንደዚህ ያለ ነገር ቢጀመር እንደ ጎንደር የበለጠ በህብረተሰቡ በወጣቱ ትውልድ ላይ የአንድነት ስሜት ይፈጠራል ብዬ አምናለሁ። ደግሞ ይፈጠራል እርግጠኛ ነኝ። በጎንደር የቃል ኪዳን ቤተሰብ የሚሳተፉ የከተማዋ ነዋሪዎች ጥሩ ስብዕና ያላቸው፣ በተለይ ደግሞ አርያ ሊሆን የሚችል የትዳር የሕይወት ተሞክሮ ያላቸው ሰዎች እንዲሆኑ በመስፈርት ደረጃ መቀመጡን ከአስተባባሪው ገለጻ ለመረዳት ተችሏል። ለአሜሪካ ድምፅ አስቴር ምስጋናው ባህር ነው። አስቴር፣ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር ኢትዮጵያ ውስጥ ለወጣቶች መጻኢ ዘመን መልካም ልምዶችና ስልጠናዎችን የሚሰጡ አውታሮች እየተበራከቱ ነው። ከነዚህ መካከል አንዱ አዋቂ የተሰኘው በማህበራዊ መገናኛዎች እና በሌሎች የኤሌክትሮኒክ መንገዶች ለወጣቶች ሕይወት ቀያሪ ልምዶችን እያጋራ የሚገኘው አገልግሎት ነው። ስለ አገልግሎቱ በሰፊው የሚነግረን እንግዲህ ጋብዘናል። ሰላም ኪሩቤ ላለ ሙባል አለ ሙሉ ስሜ አዋቂ ውስጥ ኮሚኒቲ ማናጅመንት እና ሶሻል ሚዲያ ማናጂንግ ነው የምሰራው። ኃላፊነት ሪስፖንሲቢሊቲ ይሄ ነው። ሰው አዋቂ ለመባል ይማማታል እንጂ አላዋቂ እንደተባለ እንዴት ይኖረ ይሄ አዋቂ የተሰኘው አገልግሎት መቼ ነው የተቋቋመው? በዋነኝነት ለወጣቶች የሚሰጣቸው አገልግሎቶችስ ምንድን ናቸው? አዋቂ የተቋቋመው ወደ አንድ አመት አካባቢ ሊደርስ ተቃርቧል ማለት ነው። አዋቂ ከተቋቋመ እና ዲጂታሊ የሚያደርገው ነገር ያው ወጣቱን በኢንተርኔት ሊሆን ይችላል። በቴሌግራም ቻናላችን ኢንስታግራም፣ በሁሉም ሶሻል ሚዲያ ፕላትፎርም ወይም የኢንተርኔት ላይ የሚጠቀሙ ነገሮችን ፎከስ አድርገን እንዴት ነው የወጣቱን አይምሮ ወይም አስተሳሰብ ልንቀይር ብልን ነው መጀመሪያ የተቋቋመው። ብሪጅስ ፕሮግራም ስር ነው ያለ ነው። ብሪጅስ ፕሮግራም ማለት ደግሞ የሚያቋቁሙት ኢንተርንሽፕ ላይ ሊሆን ይችላል። ወጣቱን እንዴት ነው የራሱን ቢዝነስ ይዞ የራሱ የስራ ፈጠራ እንዴት አድርጎ ነው የሚሰራው የሚል የሱ የተቋቋመ የብሪጅስ ፕሮግራም አለ። ከሱ ስር ያለን ዲጂታል ፕላትፎርም አካባቢ ነው ያለ ነው። እንግዲህ ለወጣቶች የሚጠቅሙ ስልጠናዎችን እንዲሁም ደግሞ ጥቆማዎችን በምን መልኩ ነው የምታቀብሉት? ምን አይነት ምን አይነት ስልጠናዎችን ምን አይነት ምን አይነት ሙያ ተኮር ምክሮችን እስ ነው የምትሰጡት? ያው ቅድም እንዳልኩት ከእድሜ ደረጃ ከአስራ አራት እስከ ሀያ ስምንት ያለውን ስለሆነ ሁሉም በትምህርት ደረጃው ብቻ ያው ተይዞ እንድንቀጥል አልፈልግም። ስለዚህ ሁሉም በፈለገው ለምሳሌ ከታች ጀምረን የእንጨት ስራ ሊሆን ይችላል። ከላይ ጀምሮ ግራፊክስ ዲዛይን፣ ማርኬቲንግ፣ ሁሉም አይነት ትሬኒንጎች ከተለያዩ ካምፓኒዎች ጋር አንድ ላይ ተባብረን በነፃ ሁሉም ትሬኒንጋችን በነፃ ነው። ምክንያቱም እንዲጠቅም ብለን የምናስባቸውን ነገሮች ከተለያዩ ካምፓኒዎች ጋር እየተባበረን እናዘጋጃለን። በቅር ጊዜም ደግሞ አዋቂ ራሱ ወጣቱ ምን አይነት ትሬኒንጎችን ቢዝ ወደ ስራ ሞር ይገባል ብለን አስበን የራሳችን ትሬኒንጎችን ስልጠናዎችን፣ ትሬኒንጎችን ሁሉም ነገሮችን አሁን አዘጋጅተን ወደ ስራ ልንገባ ትንሽ ጊዜ ቀርቶናል። አሁን አናውንስ እናደርጋለን። በተለይ በቴሌግራም ቻናላችን ላይ ማሳወቅ እንጀምራለን በቅርብ ጊዜ። እስካሁን ድረስ ባደረጋችኋቸው እንቅስቃሴዎች ውስጥ የወጣቶችን ምላሽ ለመገምገም ሞክራችሁ ይሆን? ወጣቶች ምን አይነት ጉዳዮችን ማወቅ ይፈልጋሉ? ስራ በማግኘት ሊሆን ይችላል፣ እራሳቸውን በተለያዩ እውቀቶች በማነጽ ሊሆን ይችላል። በምን በምን ጉዳዮች ላይ የወጣቶችን ፍላጎት ተመልክታችኋል? አብዛኛውን የወጣት ፍላጎት አሁን ኮቪድ በተለይ ያሳወቀን ነገር ቢኖር ወጣቱ የስራ እድል ቁጭ ብሎ መጠበቅ አይፈልግም። እንዴት ነው ወደ አንድ የራሴ የምፈልገውን ቢዝነስ ይዜ እንዴት ነው መግባት የምፈልገውን ነገር ማወቅ ይፈልጋል እና እሱን አይተን ነው ትሬኒንጎቻችን ላይ እንዴት ነው የራሳቸውን ስኪል አዳብረ የራሳቸውን ቢዝነስ በትንሽ ነገር ጀምሮ ከማይንድሴት ጀምሮ እንዴት ነው አስተሳሰቤን ቀይሬ ፕሮፌሽናል ዓለም እንድመራና የሚያደርጉኝን ነገሮች ይፈልጋል ብሎ ይፈልጋቸውን ነገሮች እኛ አዘጋጅተን ትሬኒንግ ለመስጠት ያሰብነው እና ኮቪድም ተጨምሮ፣ ያው ሰው ተቀጥሮ ሲሰራ፣ ሰው ከስራው ሲባረር ሳይ የወጣቱ ማይንድሴት ወይም የወጣቱ አስተሳሰብ ተቀጥሮ የመስራትን ነገር በጣም ሞስትሊ እየጠለ ያለ ነገር ነው እያየን ያለ ነው። ስለዚህ የራሱን ቢዝነስ የራሱን ፕሮፌሽናል ወልድ ለመገባት እንዴት እችላለሁ ብሎ የሚያስበውን ነገሮች ነው እኛ ለመስጠት እያሰብን ያለ። ያንን ለማድረግ ግን በነገ ጠዋቱ ተነስተን ኦሎምፒክ ላይ እንዳሉት ስኬትቦርድ ተጫዋቾች ወይም ስፖርተኞች መሆን አይቻልም። ስለዚህ ግባችንን መስነት ማስቀመጥ አለብን። ምናልባት የመጀመሪያው ቀን ስኬት ቦርዱን ይዞ ሄዶ እዛ ላይ መቆም ሊሆን ይችላል። እንግዲህ ክሮቤል፣ ቀደም ብለህ እንደነገርከን ይህ አገልግሎት በዲጂታል በሚባለው የሚዲያ ዘርፍ ላይ የሚያተኩር ነው። ያው አንተም ደግሞ እንደምታውቀው ግን በርከት ያሉ ወጣቶች ደግሞ በገጠሪቱ ኢትዮጵያ ውስጥም ይኖራሉ የኢንተርኔት ስርጭቱም ላይገኝ ይችላል እና እነሱ ለወደፊቱ ተጠቃሚ እንዲሆኑ የምታደርጉበት ሀሳብ አላችሁ ወይ ምን አስባችኋል በዚህ ጉዳይ ላይ ቀጣዩ ጉዟችሁ የሚኖረው ወደ እሱ ነው ምክንያቱም ሁሉም ሰው ኢንተርኔት ይጠቀማል ብለን ማሰብ የለብንም ምክንያቱም በተለይ ኢትዮጵያ ውስጥ ስለዚህ እንዴት ነው ወደ ገጠር ያለውን ሰው በተለይ በአካል ሄደን እንዴት ነው ስልጠና ሰጥተን ስራ የሚያገኝበት ሁኔታ የምናመቻቸው የሚለውን ነገር በቅርብ ጊዜ አሁን ሪሰርች ሰርተን የምንገባበት ጊዜ ይኖራል። በተለይ አሁን በዚህ ሁኔታ ላይ በጣም እየሰሩ ያሉ የተለያዩ ወጣት ተኮር ካምፓኒዎች አሉ። ከእነሱ ጋር አንድ ላይ ተባብረን አንድ ነገር ልንሰራ እያሰብን እንገኛለን። አሁን ቀጣይ ጉዟችን የሚኖረው ከዲጂታሉ ወጥተን ሰውንም በተለይ ገጠር አካባቢ ያለውን ለመጥቀም እያሰብንበት ደረጃ ላይ ነን። አምስት ስድስት ወሩ በኋላ ቀጣይ ፎከሳችን የሚኖረው እሱ ላይ ይሆናል። ይህንን አገልግሎት ከጀመራችሁ አስራ ሁለት ወር ወይም እንግዲህ አንድ አመት እየተጠጋችሁ እንደሆነ ነግረህናል። በዚህ ሂደት ውስጥ በዋነኝነት የገጠሟችሁ ፈተናዎች ምን ነበሩ? አብዛኛውን ነገር ዲጂታሊ ወይም ኦንላይን ስለሆንም በአካል አግኝተን ማግኘት የምፈልገው ወጣቱ ቁጭ ብለ ያለው ስራ ያላገኘው ሊሆን ይችላል። እሱን ነበረ በጣም ፈተና ያገኘው እንደዚ አይነት ወጣቶች ነው። እንዴት ነው ወደ ፕላትፎርማችን ወደ እኛ ሶሻል ሚዲያ ፕላትፎርማችን መተን እንዲጠቀሙበት የምናደርገው ነገር አንድ ያየነው ነገር ቢኖር ፈተና እሱ ነው። ኦንላይን ብቻ ሳይሆን ሶሻሊ ዲጂታሊ ብቻ ሳይሆን በአካል ሄደን ሰውን ኢንትሮዲውስ ማድረግ እንፈልጋለን። ስልጠና መስጠት ሊሆን ይችላል። ከስኮላርሺፕ ደረጃ ጀምሮ ወጣቱ በተለይ በገጠር ያለው ጥሩ ቴክ ይዞ ማይንድ ሴት ይዞ ቁጭ ያለው ብዙ አለ እና እንደዚ አይነት ወጣቶችን እንዴት ነው ሪች ማድረግ የምንችለው የሚለው ነው አንድ ትልቅ ፈተና ያጋጥማል። በእናንተ አገልግሎት ውስጥ ምን ያክል ወጣቶች ተጠቃሚ ሆነዋል? ሁሉም ሶሻል ሚዲያ ፕላትፎርማችን ላይ ሁለት መቶ ሺህ ወጣቶች አሉ ከአምስት ሚሊዮን በላይ ደግሞ ወጣቶችን በተለያዩ በትሬኒንግ በሶሻል ሚዲያ ፕላትፎርማችን ሪች አርገናል ብለን እናስባለን። ይህን ቁጥር ያው እየጨመር ይመጣል ከዚህ በኋላ ብለን እናስባለን። እጅግ በጣም አመሰግናለሁ። ኪሮቤል አዋቂ ስለተሰኘው ወጣቶች ላይ ያተኮረ አገልግሎት ለአድማጮቻችን ስለ አብራራሃልን ኔ አመሰግ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 ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ጋቢና ቪኦኤ ይቀጥላል። በመቀጠል ደግሞ ወደ ሌሎች የአፍሪካ ሀገራት በማቅናት በዚያ የሚገኙ የተለያየ ተሰጥኦ ያላቸውን ወጣቶች እንተዋውቃለን። ከኬንያ እንጀምራለን። ኬንያዊቷ መሐንዲስ ኖራ ማጌሮ ቫክስቦክስ የተሰኘ የክትባት ማከማቻ ፍሪጅ ፈጣሪ ናት። ይህ ማቀዝቀዣ በፀሐይ ኃይል የሚሰራ ሲሆን በመስክ ክትባት ዘመቻዎችና በከተማ ርቀው ለሚገኙ ክሊኒኮች ክትባቶችና መድኃኒቶች ደህንነታቸው በተጠበቀ ሁኔታ ለመከማቸትና ለመጓጓዝ እንዲችሉ የሚያግዝም ነው። ኤደን ግረመው ዘገባውን ታቀርበዋለች። ይህ በፀሐይ ኃይል የሚሰራ ፍሪጅ መጀመሪያ ላይ ገበሬዎች ምርታቸውን እንዲጠብቁ ለመርዳት ታስቦ የተዘጋጀ ነበር። ኋላ ላይ ግን የኮቪድ-19 ወረርሽኝ ትኩረታቸውን እንዲቀይሩ እንዳደረጋቸው የማቀዝቀዣው ፈጣሪና የድሮፕ አክሰስ ድርጅት ዋና ስራ አስፈጻሚ የሆነችው ኖራ ማጌሮ ትናገራለች። በገጠር የሚገኙ ማህበረሰቦች ንጹሕ የሆነ የኃይል አቅርቦት እንዲኖራቸው የማድረግ ትንሽ የስራ ልምዱ ነበረኝ። ከዛ ለገበሬዎች የውሃ ፓምፖችን ማከፋፈል ጀመርኩ። በኋላ ላይ ገበሬዎቹ በፀሐይ ኃይል የሚሰሩ መፍትሔዎች እንዳቀርብላቸው መጠየቅ ሲጀምሩ እኔና ባለቤቴ ቁጭ አልንና በፀሐይ ኃይል የሚሰራ ወተትና የወተት ተዋጽኦ ሊቀመጥበት የሚችል ፍሪጅ ሰራን። ነገር ግን ሙሉ ለሙሉ ወደ ገበያ ከመግባታችን በፊት ኮቪድ-19 ወረርሽኝ ጀመረ። ያኔ ነው ይህንን መፍትሄ ለክትባት ማጓጓዣ ሊሆን ይችላል ብለን የወሰን ነው። እንደዚህ ነው ቫክሲ ቦክስ የተጀመረው። ይህ ማቀዝቀዣ በሁለት የኬንያ አውራጃዎች አገልግሎት በመስጠት ላይ ይገኛል በኦሱንጉና በማኩኒ አብዛኛውን ጊዜ የመሳሪያ ቁጥጥር የሚደረገው ናይጄሪያ በሚገኝ ግሪስች በተሰኘ የቀዝቃዛ መሳሪያዎች አቅራቢ ተቋም ሲሆን መሳሪያዎቹን በኢንተርኔት አማካኝነት ይቆጣጠራል ይሁን እንጂ ይሄ ኖራማ ጌሮይ የሰራችው ማቀዝቀዣ ከኤሌክትሪክ ገመድ ጋር ሳይገናኝ በፀሐይ ኃይል ብቻ የሚሰራ ሲሆን ፒኢጂ በተሰኘ ኩባንያ አማካኝነት የሚቀርብ ነው። ነርስ አንቶኒ ማታሊ በኦሱንጉ በሚገኝ ክሊኒክ የክትባት ክፍል ባልደረባ ናቸው። ቫክሲቦክስ ፍሪጁ ከተገጠመ በኋላ የማህበረሰቡን የበሽታ መከላከል አቅም ማዳበር ችለናል። አንድ ተገልጋይ ሲመጣም ሌላ ቀን ተመለስ ብለን ወደ ቤቱ አንልከውም። አሁን ቀጠሮ ሳንይዝ በየቀኑ ክትባት መስጠት ችለናል። የምንሰጠው የሙቀት መጠን ልክ መሆኑን ማቀዝቀዣው ላይ ምልክት ስላለው ያንን እያየን በዚያ መሰረት መቆጣጠር እንችላለን። የዚህ ማቀዝቀዣ ፈጣሪ ኑራ ማጌሮ በድጋሚ ፍሪጁ በፀሐይ ኃይል የሚሰራ በመሆኑ ከከርሰ ምድር የወጣ ነዳጅ መጠንን ይቀንሳል። ስለዚህ አካባቢን እየጠበቀ ነው። ክትባቶች በቀዝቃዛ ሁኔታ እንዲቀመጡ እንዲሁም በሕክምናው ዘርፍ ውስጥ የታዳሽ ኃይሎች ቴክኖሎጂ ተጠቃሚነት መኖሩን አረጋግጧል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረየስ የክትባት ተደራሽነት ጋር አያይዘው ባደረጉት ንግግር በቀላሉ ለመድረስ አስቸጋሪ የሆኑ የህብረተሰብ ክፍሎችን ለማዳረስ ከፍተኛ ጥረት ሊደረግ እንደሚያስፈልግ ተናግረዋል። ክትባቶች የሚሊዮኖችን ህይወት መታደግ ችለዋል። ስለዚህም የዓለምን የበሽታ መከላከል አቅም ሰባ በመቶ ለማዳረስ መንግስታት በተለይም ያልተከተበው ዜጎችን በመፈለግ ለአደጋ ተጋላጭ የሆኑ ማህበረሰቦችን በማገዙ ላይ ማተኮር አለባቸው። ኑራ ማጌሮ ታዲያ ይህንን ጥሪ ተቀብላለች። እየጨመረ የመጣውን ፍላጎት ቁጥር ለማዳረስ እና ምርታችንን ለመጨመር እናም የራሳችንን ማምረቻ ለመገንባት መዋለ ንዋያቸውን የሚያፈሱ የሚደርሱ ባለሀብቶችን እንሻለን። ከዚህ በተጨማሪም በዓለም የጤና ድርጅት የቅድመ ማረጋገጫ ፈቃድም ያስፈልገናል። ይህን ማድረጉ በማንኛውም ሁኔታ በመላው አህጉሪቱ ፍሪጁን ለመሸጥ ያግዘናል። እደን እናመሰግናለን። በመቀጠል ደግሞ ሌላ አፍሪካዊ ወጣትን እንተዋውቃለን። በኪነጥበቡ ዘርፍ እውቅናን እያገኘ ትኩረትን እያገኘ የሚገኘ ነው አይዛክ ኢኬላ ይባላል ከናይጄሪያ ስለሱ የሚያውሰውን ዘገባ ኤደን ገረመው በመቀጠል ታቀርባለች አይዛክ ኢኬሌ ስዕሉ ላይ በሚያሰፍራቸው ጥቃቅን ነገሮች ላይ ያተኩራል። የከሰልና ግራፋይት እርሳሶችን እንዲሁም ደግሞ ስስ የመቀላቀያ ብሩሾችን በመጠቀም የሰዎችን መልክ የሚያሳዩ የገጽታ ስዕሎችን በእርሳሱ ያስቀምጣል። የስዕሉ ላይ ጥላ ስዬ ጨርስና ከዚያ በኋላ አንድ ሰው ሲያየው ስዕል ብቻ እንዳይመስለው እንደ ጸጉርና አይን ያሉ ዝርዝሮችን መጨመር ጀምራለሁ ማሳካት የምፈልገው ይህንን ነው። የኢኬሌ ስራ ፋሽንና ዳንስን ያካተተ በምዕራብ ዩናይትድ ስቴትስ ዴንቨር ከተማ የባህላዊ ምስል ትዕይንት አካል ነው። የሙዚየሙ ስራ አስኪያጅና ተቆጣጣሪ ሻና ሼልቢ የኢኬሌ ክህሎት የእርሳስ ስዕልን ከፍ ያደርገዋል ትላለች። ምናልባት የአንድ ሰው ምስል ብቻ መስራት በጣም ቀላል ሊሆን ይችላል። ነገር ግን እሱ ይህን የሚሰራበት መንገድ የሚያስደንቅ ዘዴ ነው። ኢኬሌ በናይጄሪያ ዋና ከተማ አቡጃ በሚገኘው መኖሪያ ቤት ውስጥ በግል ተነሳሽነት በሚሰራቸው ስራዎችና በክፍያ በሚሰራቸው ምስሎች በመጠመድ ጊዜውን ያሳልፋል። በዩናይትድ ስቴትስ አውደ ርዕዩን እያሳየ የሚገኘው ይሄው አርቲስት ለአሜሪካ ድምፅ በእናቱ ጸሎት እጅግ እንደሚመካም ተናግሯል። እናቴ አባቴን በሞት ካጣሁበት ጊዜ አንስቶ የምታደርግልኝ ጸሎት ለወደፊቱ ታላቅ እንድሆን የምታደርገው ልባዊ ምኞቷ ነው። ያሳደገኝ በሷ ጸሎትና ድጋፍ ነው። ይህንን ቁርጠኝነት ማዳበር የቻልኩት ትግሉ የተሰኘው ስዕል ገበያ ላይ ያያቸው ልጆች ላይ ተመርኩዞ የተሰራ ነው። እንዴት እየተሰቃዩ እንደሆነና አንዱ ሌላውን ይዞ ምግብ ሊሰጠው ሲሞክር አየሁኝ። ያንን ምስል በዝነ ልቦና ያስቀመጥኩት ከዚያም ያየሁትን እደግመዋለሁ አልኩ። ብዙ ጊዜ ለስዕሉ መነሻ ሀሳብ በዚህ መልኩ ከአካባቢ ነው የማገኘው። ሌላኛው ስዕሉ ደግሞ ብሬኪንግ ሉዝ ወይም ደግሞ በግርድፍ ትርጉሙ ፈቶ ማምለጥ ይሰኛል፣ ሴቶችን በማብቃት ላይ የሚያተኩር ነው። ቋጠሮው መጀመሪያውንም የተፈታ ነው። አፍሪካውያን ሴቶች ብዙ ጊዜ መናገር እድል አይሰጣቸውም። ብዙ ጊዜ ሴቶች ዝም ይባላሉ፣ እንዲሳተፉ አይፈለግም። ስለዚህ ጾታዊ እኩልነት እንዲሁም በብሔራቸውና በጾታቸው የሚደርስባቸው መነገር አለበት። እከሌ በዩናይትድ ስቴትስ የተመልካቾቹ ምላሽ አበረታቶኛል ይላል። ስዕሉን በሚመለከቱት ሁሉ ላይ ስሜቴን ለማስተጋባት እጥራለሁ። ሥራዎቼ በስሜት ላይ የተመሰረቱ በመሆናቸውም በዚህ መንገድ የኔን አይነቱን ስዕል ሊረዱት ይችላሉ። የዴንቨር የሙዚየም ተቆጣጣሪና ስራ አስኪያጅ ሼልቢ ከሌ የሚለየው በስሜትና በጥረት እንደሆነ ትናገራለች። አንዳንድ ጊዜ በጊዜ እንጠመዳለን። ይህን መሰል የገጽታ ስዕል ለመፍጠር ብዙ ጊዜ ሊወስድ ይችላል። ለይስሐቅ የምሰጠው ክብርም ያን ያክል ጊዜ በማሳለፉ ነው። እናም ስዕሎቹን ሰርቶ ጨርሷል። የሚሰራቸው ስዕሎች ለእሱ የግል የሆነ ትርጉም ያላቸው ናቸው። እናም እሱን ስዕሎቹን የግሉ የሚያደርግበት መንገድ ለእኛም የግላችን እንዲሆን ያደርገዋል። የናይጄሪያዊው አርቲስት አይዛክ ኬሊ ስራዎች በኮሎራዶ ዋና ከተማ እስከ ነሐሴ መጨረሻ ድረስ የሚታዩ ይሆናል። ጋቢና ቪኦኤ ወጣቶች ላይ የሚያተኩር ልዩ የአሜሪካ ድምፅ መርሃ ግብር ነው አብራችሁን ስላመሻችሁ በእጅጉ እናመሰግናለን በመስተንግደው ሀብታሙ ስዩም ሙስይም በድምፅና በምስል ምህንድስናው ደግሞ ኤልያስ አስማረ አብረናችሁ ቆይተናል የነገ ሰው ይበለን መልካም ምሽት